መዝናኛ ጤና ይስጥልን አድማጮቻችን። በዛሬው ዝግጅታችን ከ64 ዓመት በፊት በአውስትራሊያ በብስክሌት ኦሎምፒክ ተወዳድረው አገራችንን ያስጠሯት አቶ ገረመው ደንበባን ይዘን ቀርበናል። አብራችሁን ቆዩም። አቶ ገረመው በወቅቱ ወደ አውስትራሊያ ለውድድር ሲሄዱ ፈቃዱን ያገኙት ከንጉሱ እንደነበር ሰሞኑን በአስራ አራተኛው የአፍሪካ ብስክሌት ሻምፒዮና ውድድር ላይ ባህር ዳር ላይ በተገኙበት ወቅት አጫውተውኛል። ይችላለሁ፣ አይችላሉ አልኳቸው እና እሁድ ደብዳቤ ሰጥቼ መንገድ ላይ ማክሰኞ ቤተ መንግስት እንድትመጣ ተብዬ ቀጠሮ ተሰጠኝ። እልፍኛ አስከልካጭ መጥቼ እዛ ተገኘው ልብሴን ቀይሬ መጀመሪያ ያየው ደብዳቤ ሰጠት የስፖርት ክለብሼ ነው። ማክሰኞ ማክሰዮ ተለዋውጭ ደረስኩኝ። ንጉሱ ችሎት ገብተው ሲወጡ የህዝብ ግድባ እየፈጸሙ ነው የሚሄዱት። እኔ የመጀመሪያው የሀገር ጉዳይ ስለሆኑ የመጀመሪያው ቅራቢ ሆንኩኝ። አንተ ከአለም መወዳደር ችላለ አ አሁ ይችላለሁ። መቻለህን በምን አወቅኸው? የአለም ብስክሌተኞች በሰዓት 42 ይበራሉ፣ እኔም ሀገሬ 42 ይበራሉ፣ እኩል ናቸው አ ዛን አየራችን ከባድ ነው ይባላል። ተዘጋጅቼ ነው የሄድኩት አሉ። ፈቅደንልሃል አሉኝ። ስለተፈቀደላ ቸውም በወቅቱ እንደ ክብር የሚታየውን የንጉሥ ጫማ መሳም እድል እንዳገኙም ነግረውኛል። ለካ ጫማ መሳም ሁሉ ክብር ነው። ጫማ ጫማ ሳምኩኔ ምስጥር አርጌ መሳሜን ቆየው አበበ ቢቂላ ሮም አብረን ሄደን ስንመለስ ስላሸነፈ በጣም ደስ ብሏቸው ጫማ እንዲስም ፈቅደዋል ለካ። አሁን ካሽነቃቸው ሆነ የቡድን መሪው በፊት ግሪካዊ ሙሴ ኤድዋርዶ ብርቤስ ይባላል። አሁን የራሳችን ነቃቸው ሆነ እዛ ገብተን ሽልማት ሰጥተው ለሁላችንም፣ እኔም እጄን ተሰብሬ እዛው ቅርብ ያለው አሁን ስለ አበበ ቢቂላ ርቅናውም ሰጡት ከሻው ላይ በኋላ ከጨረሱ በኋላ ስለ እኔም ተነጋገሩ። ጫማ እንዲስም ተፈቀደለት። ጫማ ሳመ ጋሽነቃቸው ነቃይ ሰሰ ነው አንተ እንዴት ቢወዱ ነው እንዴት ጫማ እንድትስም የተፈቀደው አለ ኧረ ጋሽነቃቸው እኔ ስም ያለው አውስትራሊያ ተው እንጂ አንተ ሰው አትዋሻለኝ በእውነት በኋላ ተስፋዬ ተቋም የሚባል ቤተ መንግስት ፎቶግራፍ አንሻ እንዴ ሲስማ ማንሳ ክልክል ነው እንጂ ያለሁት አይደለም ብሎ መሰከረልኝ ከዚያም በኋላ አውስትራሊያ ለመድረስ የነበረውን የጉዞ አሰልችነት እንዲህ ይናገራሉ ዘግናኝ ነው። በጣም አሳፋሪ ነው። ዘግናኝም ነው። በዚያን ጊዜ ስፖርት ጨዋታ ነው የሚባለው። ለጨዋታ ስለሆነ አንድ አሜሪካ ስሪት አሮጌ ዳኮታ የሚባል አውሮፕላን ተፈቀደልን። አውስትራሊያ ለመድረስ ሰባት ቀን ሰባት ሌሊት ሰባ ሁለት ሰዓት ከአውሮፕላን ስንወስድ ስፖርት ሰውነት ያደርቃል ያከሳል። ሰባት ቀን አየር ላይ ስንቆረኝ ደግሞ ምግብ የለ ምን የለ ደርቅን። ስጋና አጥንታችን ተጣብቆ ከሆስፒታል ወይንም ከጦር ምርኮኝነት የተለቀቅን ይመስል በእንደዛ አይነት ነው። አቶ ገረመው በውድድሩ ውጤታማ እንደነበሩ ማጫውተውኛል። ነበርኩ ጊዜ ኢትዮጵያ ኦሎምፒክ እንድትካፈል ከሀገር አልፌ 45 ዓመ ምት 46፣ 47 ሻምፒዮኑ በተለይ በ46 የኢትዮጵያ ሻምፒዮን ኤርትራኖች ጋር ተወዳድር ብቃት ያላቸው ለምን ጣሊያን ብዙ ስልጠና ሰጥቷቸዋል። እነሱን ስፋት ባለው መንገድ በማሸነፍ ሌላውም ክልሎች ወይም ጠቅላይ ግዛቶች በስፋት ስላሸነፍ የኔ ጥያቄ ተቀባይነት አገኘ። እንደዚህ አይነት የጻማውን በመሳምን ንጉሡም ጋር በመቅረብ ውጤት በማምጣት የአውስትራሊያው ቴክኒክ ከማነስ ሳይንሳዊ ትምህርት ካለመኖር ኛ ወጣን። ና ጓደኞች ባስመዘገብ ነው ከአፍሪካ ከኤዥያ አቀዳሚ በመሆን ከዓለም ዘጠነኛ ደረጃ ነው። ሰላሳ ስንት ሀገሮች ናቸው የተካፉ ውድድሩን ያቋረጡበትን አጋጣሚም የ8 አምስት አመቱ ባለጸጋ ያስታውሱታል። ለሮሙ በደንብ ተዘጋጅ የቀረው? አንድ ዙር ምናምን ሁለት ዙር ማይሞላ ሲቀረኝ እነሱ ቴክኒኩን የሚማሩት ከነ ተንኮሉ ስለሆነ ከኋላ ጠልፈው ጣሉኝ። የነበረኝ ስሜት እዚሁ ላይ አከተሙ። ባህር ዳር ላይ የነበረውን የ14ተኛውን የአፍሪካ ብስክሌት ሻምፒዮና ውድድር እንዴት ተመለከቱት ስል ጠየቅኳቸው። በሀገሬ ውስጥ ኦል አፍሪካን ጌምስ የመላው አፍሪካ ውድድር ተዘጋጅቶ ይደረጋል፣ በስነ ስርዓት ተጀምሮ ይፈጸማል የሚል እምነት የለኝም። ምክንያቱም ከሰው እጥረት ከምሁራኖች እጥረት፣ ከዝግጅት የስፖርቱ ቤተሰብ ከማነስ አኳያ ገና ወደፊት ነበር የምጠብቀው። ነገር ግን በአሁኑ ጊዜ በእውነት ነው ምን ብቃት ያላቸው በእውቀቱም በትምህርቱም ወደፊት ሌሉ ደህና በስፖርቱ የበለጸጉ ሰዎች የኢትዮጵያ ብስክሌት ፌዴሬሽን እዛ ይገኛሉ። ያ በመሆኑ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ የኦል አፍሪካን ጌምስ የመላው አፍሪካ ውድድር ኢትዮጵያ ውስጥ እንዲደረግ እድል ደርሷቸው ያው ጥረት ይኖራል። ጥረት አድርገው ነው የባህር ዳር ከተማ በጣም ለዚህ ስፖርት ዓለም አቀፍ ውድድር ለማዘጋጀት የሀገር አቀማመጥ ይፈቅድላቸዋል። አመቺም ነው። አሁንም ብዙ አፍሪካ ውድድር አይቻለው። እንዲያ እንደዚህ አይነት በስነ ስርዓት ተጀምሮ በስነ ስርዓት የሚያል የህዝቡም ስነ ስርዓት የተመልካቹም ራሱ እንደ ስነ ስርዓት አስከባሪ ሆኖ መገኘት ውድድሩን በበለጠ ድምቀት ስለሰጠው እዚህ ላይ ከፍተኛ ኩራትና ደስታ ይሰማኛል። ወጣቱ ትውልድ ከአባቶቹ መማር ያለበትን ትምህርት አቶ ገረመው ጠቅሰዋል። የኛ እንግዲህ አባቶቻችን አይቺን ሀገር የጠበቋት ጫማ ሳይኖራቸው ሙሉ ዝግጅት ሳይኖራቸው ወረንጦና መልፌ ምላጭ ይዘው ነው። ጋሬጣ ሲወጋቸው በወረንጦ ሾክ እየለቀሙ ከፍተኛ እንግልት ደርሶባቸው ነው። ይቺን ውብ ሀገር የማይመኛት የለም። ከጣሊያን ጀምሮ ደርቡሾችም ቱርኮችም ብዙዎች አሉ። ንጉሶቻችንም ያው ራሳቸውን የሰዋሉ እንደነ ታላቁ አጼ ቴዎድሮስ አይነት እነ አጼ ዮሐንስም አንግታቸው ተቀልቶ ያው ብዙ ግፍ ነው መሪዎች ላይ የደረሰው። ስለዚህ ቺን ሀገር የማይፈልጋት አልነበረም። ነገር ግን አባቶቻችን በጎራዴ፣ በዱላ፣ በጦር በእንደዛ አይነት ነው ሰራ መስዋዕት አድርገው ያቆዩን። እኛ እንደቀል የሀገር ጉዳይ እንደቀል ነው ምናየ አይደለም። የሀገር ፍቅር የኢትዮጵያን ወገኖች ፍቅር ከዚህ በባሰ ወደፊት ትውልዱ እንዲያውቅ አድርጎ የሀገር ፍቅር እንዲያድርባቸው ማድረግ ነው። አድማጮች፣ ፕሮግራሙን አዘጋጅቼ ያቀረብኩላችሁ አለም ነው መኮንን ነበርኩ። ሰላም